ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ መጋቢት 9 ቀን 2007 ዓ ም ነው ሰለሞን ክፍል ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። ጤና ይስጥልኝ እንደምን አምሽታችኋል አድማጮች በቱኒዚያው ትልቁና ታዋቂው ሚውዚየም ማለት በተመዘክር ላይ ታጣቂዎች ያካሄዱት ጥቃት በርካታ የውጭ አገር ዜጎችን ጨምሮ ስምንት ሰዎች ተገደሉ። ቁጥራቸው በውል ያልታወቀ አገር ጎብኚዎችም ታገቱ። እዚህ ስቱዲዮ ከገባሁ በኋላ ሲኤንኤን ላይ የተጠቀሰው የሟቾች ቁጥር 19 ደርሷል። እጅግ በርካታ ሰዎች መቁሰላቸውም ተመልክቷል። መገናኛ አውታሮች ቀደም ባለው ዜና እንደዘገቡት በዋና ከተማዋ በቱኒዝ ምክር ቤት ሕንፃ ውስጥ በሚገኘውና ባርዶ በተሰኘው ሙዚየም ላይ በተካሄደው በዚህ ጥቃት ሰባት የውጭ አገር ጎብኞችና አንድ ቱንዚያዊ ናቸው የተገደሉት። አንድ የአገር አስተዳደር ሚኒስቴር ቃል አቀባይ ሲናገሩ ማንነታቸው ያልታወቀ ሁለት አውቶማቲክ ጦር መሳሪያ የያዙ አጥቂዎች ናቸው ወደ ህንፃው በመዝለቅ ጥቃቱን ያካሄዱት ብለዋል። የሴራሊዮኑ ፕሬዚዳንት እርነስ ባይ ኮሮማ አመፅ በመቀስቀስና አዲስ ፓርቲ በማቋቋም ተከሰው ከገዢው ፓርቲ አባልነታቸው የተወገዱትን ምክትል ፕሬዚዳንት ሳሙኤል ሳም ሱማናን አባረዋል። ፕሬዚዳንት ኮሮማ የምክትላቸውን የሳም ሱማናን መባረር ይፋ ያደረጉት ዛሬ ረቡዕ ሲሆን ሳም ሱማና ግን ባለፈው ቅዳሜ ፍሪታውን ውስጥ ወደሚገኘው የዩናይትድ ስቴትስ ኤምባሲ በመሄድ ከለላ ጠይቀው በኋላ ግን ወደ ቤታቸው እንደተመለሱ ተገልጧል። ሴራሊዮን ውስጥ ተዛምቶ በነበረው ኢቦላ የተጠረጠሩት ሳም ሱማና ተገልለው ከቆዩ በኋላ ባለፈው ማክሰኞ ነው መገለላቸው ያበቃው። የሴራሊዮኑ ፕሬዚዳንት ኮሮማ ይፋ ባደረጉት መግለጫም በቅርብ ቀናት ውስጥ ሌላ ምክትል ፕሬዚዳንት እንደሚሰይሙም አመልክተዋል። ምንም እንኳ የናይጄሪያው አማጺ ቡድን ቦኮ ሃራም የያዛቸውን በርካታ ከተሞች ማስለቀቅ ቢቻልም ባለፈው ዓመት በዚሁ ቡድን የተጠለፉት ከ200 በላይ ሴት ልጆች የት እንደገቡ ግን አይታወቅም ሲል የአገሪቱ ጦር ኃይል አስታወቀ። የጦር ኃይሎቹ ኤታ ማጆር ሹም ጄኔራል ኬኔዝ ሚንሚያህ ለጋዜጠኞች በሰጡት ቃል ወታደሩ ነጻ በተለቀቁት አካባቢዎች በሞላ እየተዘዋወረ ልጃገረዶቹ ያሉበትን ስፍራ በማፈላለግ ላይ ነው ብለዋል። የተጠየቁት ሰዎች በሙሉ ግን፣ አሉ ጄኔራል ማኒማህ፣ የቺቦክ ልጃገረዶች የት እንዳሉ መናገር ቀርቶ እዚያ ቺቦክ እንደነበሩ እንኳ መግለጥ አልፈለጉም። ቦኮ ሃራም ልጃገረዶቹን ቺቦክ ከተማ ውስጥ ከሚገኝ አንድ የመንግስት ሁለተኛ ደረጃ ትምህርት ቤት አግቶ የወሰዳቸው እንደ አውሮፓ አቆጣጠር ባለፈው ዓመት ሚያዚያ ወር 2014 መሆኑ አይዘነጋም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ልዩ ፕሮግራም ነው። በእስራኤሉ ምክር ቤታዊ ምርጫ ወግ አጥባቂው ሊኩድ ፓርቲ አሸነፈ። ቤንጃሚን ነታኛሁም ለአራተኛ ጊዜ ጠቅላይ ሚኒስትር ለመሆን የሚያስችላቸውን የጥምር መንግስት በቀጣዮቹ ሁለትና ሶስት ሳምንታት ውስጥ ለመመስረት እንደሚያቅዱ አስታወቁ። ከተቆጠሩት ድምፆች ውስጥ ሊኩድ ከ120 የምክር ቤት መቀመጫዎች 30 ያህሉን ሲያገኝ፣ በአይዛክ ሄርዞግ የሚመራው ተቀናቃኙ ጽዮናዊ የአንድነት ፓርቲ ደግሞ 24 መቀመጫዎችን ያገኘው ይህን ዜና በሶስት ሰዓቱ የዜና አወጃችን በመጽሔት ሰፋ አርገን እንዘግብበታለን። የዩናይትድ ስቴትሷ ቀዳማዊት እመቤት ሚሼል ኦባማ ለሶስት ቀናት ጉብኝት ጃፓን ገቡ። ጉብኝቱ ዓለም አቀፍ የሴቶች ትምህርት ጅምራቸውን የሚያግዝ እንደነበረ ተመልክቷል። በአገሩ አቆጣጠር ዛሬ ረቡዕ ከቀትር በኋላ ቶኪዮ የገቡት ሚስስ ኦባማ ነገ ሐሙስ ከጠቅላይ ሚኒስትሩ ሺንዞ አቤ እና ከባለቤታቸው አካዬ ጋር የተናጠል ውይይት አድርገው አርብ ወደ ኪዮቶ ያመራሉ። አንድ የሁዋይት ሀውስ መግለጫ እንዳመለከተው ሚስስ ኦባማ ሴት ልጆች ይማሩ በሚለው ጅማሮ ዙሪያ በዩናይትድ ስቴትስና በጃፓን መካከል አንድ የወዳጅነት ትብብር ይፋ ያደርጋሉ። ይህ ጅማሮ ጨርሶ ትምህርት ቤት ያልገቡ 62 ሚሊዮን ሴት ልጆችን ለማስተማር የታለመ መሆኑም ታውቋል። አርብ ዕለት በጅማሯቸው ውስጥ ከተያያዙት 11 አገሮች አንዷ ወደ ሆነችው ካምቦዲያ እንደሚያመሩም ተገልጧል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ25 እና በ31 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። በምርጫ ክርክሩ አካሄድ ላይ ምንም አይነት ሚና መጫወት እንዳልቻሉ አንዳንድ የተቃዋሚ ፓርቲ መሪዎች ገልጸዋል። መስተካከል ያለባቸው ነገሮች አሉ ይላሉ የኢዴፓና የመድረክ አመራር አባላት። ኢዴፓ ገዥውን ኢህአዴግን ጨምሮ ዘጠኝ ፓርቲዎችን የሚያቅፈው የአገር አቀፍ የፖለቲካ ፓርቲዎች ምክር ቤት አባል ሲሆን፣ መድረክ ግን የምክር ቤቱ አባል አይደለም። እስክንድር ፍሬው ተጨማሪ ያለው ኢህአዴግ መምረጥ ህዳሴን ማስቀጠል ነው። ምልክታችን ምልክታችን አምስት ጣት ነው። ከኛ ከመድረክ ጋር ወደፊት ምልክታችንም ጃንጥላ ነው። በጃንጥላ በሰማያዊ ተሰባሰቡ ድል የኢትዮጵያ በዚህ መንገድ ምረጡን እያሉ ያሉት ፓርቲዎች ክርክር ማድረግም ጀምረዋል። ፓርቲዎቹ እንዲከራከሩባቸው የተመረጡት ርዕሰዎች ዘጠኝ ሲሆኑ የመድብለ ፓርቲና ሰብአዊና ዲሞክራሲያዊ መብቶች በኢትዮጵያ የሚለው የመጀመሪያው ነበር። የፊታችን አርብ ደግሞ በፌዴራሊዝም ስርዓት ላይ ክርክር እንደሚያካሂዱ ይጠበቃል። ይህም ሆኖ ተቃዋሚ ፓርቲዎች በክርክሩ አካሄድ ላይ ቅሬታዎች እንዳሏቸው እየገለጹ ነው። አንደኛው ቅሬታቸው በሁሉም ክርክሮች ላይ መሳተፍ አለመቻላቸው መሆኑንም ጠቁመዋል። ፓርቲዎቹ የሚሳተፉበት የክርክር የሚወሰነው ባቀረቡት እጩ ብዛት ሲሆን ኢህአዴግ በዘጠኙ ርዕሶች ላይ ይከራከራል መድረክ በሰባት ሰማያዊና ኢዴፓ ደግሞ በአምስቱ ላይ ይሳተፋሉ የተቃዋሚዎቹ ቅሬታ ግን ይሄ ብቻ አይደለም። ለክርክር የተመረጡት ርዕሶች ብዛት፣ ተመልካች በሌለበት መካሄዱና የመሳሰሉትን በቅሬታነት ቀርበዋል። የመድረክ ምክትል ፕሬዚዳንት ዶክተር መረራ ጉዲና ይህንን ያብራሩት በዘጠና ሰባቱ ምርጫ ከነበረው ጋር በማነጻጸር ነው። ለምሳሌ በዛን ጊዜ ወደ 1415 የክርክር ርዕሶች ክርክሮች ነበሩ። ዩኒቨርሲቲው የዛን ጊዜ ለምሳሌ ለራሱ ክርክሮችን በትምህርት ፖሊሲ ላይ ያዘጋጅ ነበር። ስለዚህ የዛን ጊዜ አዘጋጁም ደግሞ ራሱ ኢንተር አፍሪካ ግሩፕ የሚባለው ቡድን ነው። ሰው ደግሞ ተሰብስበው እየሰማ ጥያቄ እየጠየቀ ነው ይካሄድ የነበረው። እዚህ ምን እንደሚያደርጉ አላውቅም። ወደ አስራ ምናምን ጋዜጠኞች ነው ምናምን ነዛ ቁጭ ብሏል። የኢትዮጵያ ቴሌቪዥን ስቱዲዮ ውስጥ ነው ስቱዲዮ ውስጥ ነው። አንድ ጋዜጠኛ እንዲያርጉ እንዲያርጉ ይላል። እነዚያ ደግሞ ቁጭ ብሎ ምን እንደሚጽፉ አላውቅም። ምን ማስታወሻ እንደሚይዘው አላውቅም። ስለዚህ በተወሰነ ደረጃ ክርክሩ ህይወት እንዳይኖረው ተደርጎ ነው ምክንያቱም ሰው በማያይበት ሰው ጥያቄ በማይጠይቅበት። ዘጠኙ የክርክር ርዕሶች የተመረጡት ገዢውን ኢህአዴግን ጨምሮ ዘጠኝ ፓርቲዎች አባል በሆኑበት አገር አቀፉ የፖለቲካ ፓርቲዎች ምክር ቤት ነው። የዚሁ ምክር ቤት አባል የሆነው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ፕሬዝዳንት ዶክተር ጫኔ ከበደ ግን የምክር ቤቱ ተግባር ርዕስ መምረጥ ብቻ እንደነበር አስረድተዋል። ፓርቲያቸው የሚቀርቡትን ቅሬታዎች እንደሚጋራ የጠቆሙት ዶክተር ጫኔ ምክር ቤቱ በክርክሩ አካሄድ ላይ ምንም አይነት ሚና እየተጫወተ አለመሆኑን አብራርተዋል። የመከራከሪያ አጀንዳዎቹን ከማጽደቅ በዘለለ ምንም አይነት ተሳትፎ አላደረገም። የጋራ ምክር ቤቱ በቀጥታ ምርጫ ቦርድ ቁጥር ግብዓት ወስዶ ኃላፊነቱን በሙሉ ወስዶ የሰራው የኢትዮጵያ ብሮድካስቲንግ ባለስልጣን ነው። ስለዚህ ይሄ ውሳኔ ነው ይህ ፍትሃዊ የሚያደርገው። ምክንያቱም የጋራ ምክር ቤቱ በዚህ ጉዳይ ላይ አብሮ መወሰን ነበረበት። በአቀራረብም በይዘትም ደረጃ ላይ ራሱ ታዳሚዎች መኖር እንደነበረበት፣ ጠያቂዎችና ተሳታፊዎች ያሉበት መድረክም እንዲሆን ጥያቄ አቅርበን ይህንንም የኢትዮጵያ ብሮድካስቲንግ ባለስልጣን ለመቀበል ፈቃደኛ አልሆነም። ስለዚህ ያው ምርጫ ፕሮሰሱ ውስጥ አብረን ለመጓዝ ስለምንፈልግ ብቻ ያለውንም ጠባብ ውሳኔ ተቀብለን እየተሳተፍን ነው ምንገኘው። ለምሳሌ አሁን ያነሱት ነጥብ አለ፣ ሌሎች ፓርቲዎችም ያነሱት ነው። እስቱዲዮ ውስጥ ታዳሚ በሌለበት ከሚቀረጽ ሰዎች ባሉበት ሁኔታ ቢቀረጽ ይሻል ነበር የሚል ነገር ለምሳሌ። እሱም በየትኛው ስብሰባ ነበር ያነሳችሁት? ሲወሰንም አታውቁም? ከተወሰነ በኋላ የተነገራችሁ በእኛ በጋራ ምክር ቤት በኩል ይሄ በሀሳብ ደረጃ ቀርቦ የጋራ ምክር ቤት አባላት ሀሳቡን ተወያይተውበታል እና በዚህ ጉዳይ ላይ ገዢ ፓርቲ አክርሮ ይሄ መሆን እንደሌለበት የተከራከረበት ሂደት ነው የነበረው። ስለዚህ በወቅቱ የተወሰነ ውሳኔ ባይኖርም ገዢ ፓርቲ በዚህ ጉዳይ ላይ የነበረውን አቋም የኢትዮጵያ ብሮድካስቲንግ ባለስልጣንም ይህንኑ ነው ወደ ተግባር የቀየረው። ከዛ ውጭ የጋራ ምክር ቤቱ በዚህ በአሁኑ በክርክር መድረኩ ዙሪያ ላይ ምንም አይነት ተሳትፎ የለውም። በውሳኔውም ደረጃ ፍትሐዊ ያለመሆኑን ከመግለጽ ባሻገር ምንም ያደረገው ነገር የብሔራዊ ምርጫ ቦርድ የስራ ኃላፊዎችም ክርክሩን የማዘጋጀቱን ኃላፊነት እየተወጣ ያለው የኢትዮጵያ ብሮድካስቲንግ ባለስልጣን መሆኑን ይገልጻሉ። የባለስልጣኑ ኃላፊዎች በዚህ ላይ የሚሰጡት ምላሽ ካለ በቀጣይ ዘገባ እመለስበታለሁ። የኢትዮጵያ አጠቃላይ ምርጫ የሚካሄደው በመጪው ግንቦት አስራ ስድስት መሆኑ ይታወቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሁለተኛው ቅንብር እንሸጋገራለን። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤን ኤች ሲአር ጋምቤላ ውስጥ የሚገኙ ከሐምሳ ሺህ በላይ የደቡብ ሱዳን ስደተኞችን አሁን ካሉበት ማንሳትና ወደ ሌላ ስፈር ማዛወር ጀምሯል። የኮሚሽነሩ የኢትዮጵያ ቢሮ ቃል አቀባይ አቶ ክሱት ገብረ እግዚአብሔር ማብራሪያ ሰጥተውናል። ያነጋገራቸው ሰለሞን አባተ ነው። በጣም አመሰግናለሁ። በእርግጥ ተጀምረዋል። ውሳኔን ብቻ ሳይሆን ከሶስት መቶ ሰባ ሰባት አካባቢ የሚሆኑ ስደተኞች መንገድ ላይ ነበሩ። አሁን ገብተው ይሆናል። እኔ አሁን አዲስ አበባን ያለሁት መረጃ በን አልደረሰኝም። ግን ከድንበሩ አካባቢ ሌቸር የሚባል ካምፕ ነበረን ያ ካምፕ ትንሽ ረባዳ ቦታ እና ለጎርፍ ተጋላጭ አካባቢ ስለነበረ ባለፈው እንደ ፈረንጆች አቆጣጠር በኦገስት ላይ የነበረው ከፍተኛ ዝናብ ነሐሴ ውስጥ ማለት ነው፣ በኢትዮጵያ ነሐሴ ላይ ተጎድቶ ነበረ። ጎርፍም ባሮ ወንዝም እንደዚህ ሞልቶ ትንሽ ጥቃት ደርሶ ነበረ። ስለዚህ ስደተኞቹ በራሳቸውም በእኛም ድጋፍ ካምፑን እየለቀቁ እየወጡ በአካባቢው ኅብረተሰብ ከፍ ወዳለ ቦታ እየሄዱ እየተጠለሉ የነበረበት ሁኔታ ነበረ። ኦልሬዲም የተወሰኑትን ወደ ሌላ ካምፕ አዘዋውረን ነበረ። አሁንም ከሀምሳ ሺህ በላይ ሀምሳ አንድ ሺህ አካባቢ የሚሆኑ ስደተኞች መዘዋወር ወደ ሌላ ካምፕ መተላለፍ ያለባቸው ስላሉ ከእነሱ ውስጥ የተወሰኑትን ነው ዛሬ ማስተላለፍ ማሳለፍ የጀመር ነው። ቀሪዎቹ መንግስት ሰሞኑን አንድ ቦታ ሰጥቶናል፣ ካምፕ ለመመስረት እየተሯሯጥን ያለ ነው። ስለዚህ ካምፑ እንዳለቀ ወደዛ የሚዛዛሩ ነው የሚሆኑት፣ የሚሰፍሩ ነው የሚሆኑት። ጀዊ የሚባለው ካምፕ ማለት ነው ትክክል። ጀዊ ካምፕ ከጋምቤላ ወደ አስራ ስምንት ኪሎ ሜትር ርቀት ላይ ነው የሚገኘው። ጋምቤላ አካባቢ በጣም መሬት ማግኘት አስቸጋሪ ነው። ብዙዎቹ ቦታዎች በተለይ ከድንበር በሀምሳ ኪሎ ሜትር ሬድየስ ያሉት ቦታዎች ለጎርፍ ተቃላጭ እና በጣም ረባዳ ቦታዎች ስለሆኑ ትንሽ ተቸግረን ነበረ። ብዙ ቦታዎች ሲሰጡን ሲታዩ የከፍታቸው በጣም ዝቅ እያለ ተቸግረን ነበረ። መጨረሻ ላይ ግን የእኛም ባለሙያዎች የመንግስትም አብረው ሆነው ባደረጉት ቅኝትና ጥናት አንድ ጥሩ ቦታ ተገኝቶ ተሰጥቶናል። ሀምሳ ሺህ ስደተኞች ይይዛል ተብሎ ይገመታል። ነገር ግን ካለው ሁኔታ አንጻርና ተጨማሪ ስደተኞች ሊመጡ ይችላሉ ብለን ስለምንገምት ይሄ ቦታ በቂ አይደለም። ተጨማሪ ቦታዎችም እንደዚሁ መንግስት እንዲሰጠን ጥያቄ እያቀረብን ያለ ነው። አብረንም እየፈለግን ያለ ነው። የሀገሬው ሰው እዛ በአካባቢው የሚኖረው ነባሩ ሰው ግምት ውስጥ ይገባል፣ በጥናት ውስጥ ይገባል፣ ሁልጊዜም ይገባል። በነገራችን ላይ ኢትዮጵያ ውስጥ ትልቁ ነገር በየትኛውም በአራቱም አቅጣጫ ቢካሄድ ገና እኛም ከመድረሳችን በፊት ህዝቡ ነው ተቀብለው የሚያስተናግዳቸው። የዝምድናም አለ በድንበር አካባቢ ያሉ ሰዎች የመቀራረብም አለ። በዘርም በባህልም የመመሳሰልም ጉዳይም አለ። አጠቃላይ ሰብአዊነቱም የጎላ ነው። ስለዚህ ከህብረተሰቡ በእውነቱ ብዙም ችግር አልገጠመንም። ነገር ግን ጥናት ውስጥ ይገባል ሁልጊዜም፣ ምክንያቱም ለነዋሪዎቹ የተዘጋጁ የተመጠኑ ሪሶርሶች ናቸው ስደተኞቹ የሚሻሙት። የመጀመሪያ አካባቢ በተለይ ዩኤንኤችሲአር እና ሌሎች ግብረሰናይ ድርጅቶች ገብተው አስፈላጊ ነገሮች እስኪዘረጉ ድረስ የህብረተሰቡን እንትኖችን ነው አብረው እየተጠቀሙ የሚቆዩት። ስለዚህ ህብረተሰቡ ጫናም ቢበዛበት እስካሁን የተፈጠረ ምንም ችግር የለም። ግጭትም ምንም ነገር ተፈጥሮ አያውቅም። ዛሬ የተንቀሳቀሱት ሶስት መቶ ሰባ ሰባት ስደተኞች ሶስት መቶ ኪሎ ሜትር ነው ሄደው የሰፈሩት እና የስምንት ሰዓት መንገድ ነው። አስራ አንድ መኪኖች ናቸው የተሳተፉት በመስሪያ ቤቶ መግለጫ መሰረት። ሌሎቹስ ይሰፍራሉ የተባለው ወይም ይሄ ጄዊ የሚባለው ካምፕ አሁን ካለው ከሌቾር ምን ያህል ነው የሚርቀው? ጀዊ ትንሽ የበለጠ ከዚህ አሁን ከሶስት መቶ በላይ ነው የሚሆነው ወደ ሶስት መቶ ሀምሳ ሶስት መቶ ስልሳ ኪሎ ሜትር ሊሆን ይችላል። ስለዚህ ዞሮ ዞሮ የአንድ ቀን መንገድ አካባቢ ነው የሚሆነው። ግን ጀዊ ወደ ጀዊ ማስፈር አሁን አልጀመርንም። መሬቱ የተሰጠን አሁን ያለፈው እሁድ ቅዳሜ ላይ ነው ኢኖግሬት የተደረገው። ስለዚህ አሁን ቀን ከሌሊት ርብርብ ላይ ያለ ነው፣ መሰረታዊ ነገሮችን ለማሟላት። ይሄ ከተሟላ በኋላ ምክንያቱም በጋምቤላ አካባቢ ወደ እንደ ሚያዝያ መጨረሻ እንደ ፈረንጅ አቆጣጠር ኤፕሪል መጨረሻ አካባቢ ጀምሮ ዝናቡ ይመጣል። ስለዚህ ዝናብ ከመምጣቱ በፊት ስደተኞቹ ከዛ ጎርፍ ተጠቂ ለጎርፍ ተጠቂ ከሆነ አካባቢ የማንሳት እቅድ ይዘን ስለሆነ እየሰራን ያለ ነው አገልግሎቶቹን አስፈላጊ ውሃ በተለይ ሽንት ቤት የመጠለያ ነገሮችን ለማሟላት ርብርብ ላይ ነው ያለ ነው። የዚህ የዝናቡ ወቅት ከመድረሱ በፊት እንግዲህ አሁን አንድ ወር ቢሆን ነው የቀራችሁ ጊዜና ይሄ ስራ ተጠናቆ ሀምሳ ሺህ ስደተኛን ሶስት መቶ ስድሳ እና ሶስት መቶ ሀምሳ ኪሎ ሜትር ወስዶ ለማስፈር በቂ ጊዜ ይኖራችኋል? እውነት ለመናገር በቂ አይደለም። በጣም አጭር ጊዜ ነው። መሬት ፍለጋ በጣም ረጅም ጊዜ ያጥፍተናል። መሬቱ አልተገኘም ነበረ። በጣም አስቸጋሪ ሆነው የቆየው እስካሁን እሱ ነበረ። ስለዚህ በተቻለ መጠን የተቻለውን ያህል ለማድረግ ነው እቅዱ። እያንዳንዱ ሰው እያንዳንዱ ቤተሰብ መጠለያ ማዘጋጀት እንኳ ባይቻል የጋራ የሆኑ መጠለያዎችን አዘጋጅቶ የማስፈር እቅድ ነው ያለው። ስለዚህ የተቻለውን ያህል ርብርብ ይደረጋል። ነገር ግን ጊዜው በጣም አጭር እንደሆነ ግን መገመት ይቻላል። ደቡብ ሱዳን ውስጥ ያለው አሳሳቢ የፖለቲካና ያለመረጋጋት ሁኔታም ሰውን ማፈናቀል ይቀጥላል የሚል ስጋት ያለው ዩኤንኤችሲአር ሌሎች ተጨማሪ ስደተኞችን ይጠብቃል። ኢትዮጵያ ከሶማሊያ፣ ከደቡብ ሱዳን፣ ከሱዳንና ከኤርትራ የገቡ ከስድስት መቶ ሰባ ሺህ በላይ ስደተኞችን ያስጠለለችና በአፍሪካም ግዙፏ ስደተኛ አስተናጋጅ ሀገር መሆኗን የመንግስታቱ ድርጅት አስታውቋል። ከአቶ ክሱት ሰፋ ያለ ማብራሪያ ነው የሰጡን ሙሉን ለምልልስ ከዌብሳይታችን ማግኘት ትችላላችሁ። በኢትዮጵያ የመንግሥታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ አቶ ክሱት ገብረ እግዚአብሔርን አመሰግናለሁ። ንግድና ምጣኔ ሀብት ቀጣዩ ቅንብር ነው። የአዲስ አበባ ንግድና ዘርፍ ማኅበራት ምክር ቤት የውስጥ አሰራሩን እንዲያሻሽል በፍርድ ቤት የተላለፈውን ውሳኔ ተከትሎ የሽግግር ሥልጣን የተሰጠው ባላደራ ቦርድ ባለፈው ሐሙስ የጠራው ጉባኤ ምልአተ ጉባኤ ባለመሙላቱ ተበትኗል። የፊታችን ሐሙስ ሌላ ጉባኤ ተጠርቷል። ማኅበሩ የውስጥ አሰራር ደንቡን ጥሷል በሚል በፍርድ ቤት በአንድ አባል ድርጅቱ የቀረበበትን ክስ ተመርኩዞ የተለወጡ አንቀጾችና የአስተዳደሩ ምርጫ ሲያወዛግቡ ነው የሰነበቱት። የምሽቱ ንግድና ምጣኔ ሀብት ዝግጅት የባላደራ ቦርዱን ሰብሳቢ የኢትዮጵያ የንግድ ሚኒስትር ዴኤታ አቶ አሊ ሲራጅን አነጋግሯል። የባላደራ ቦርዱና የንግድና ዘርፍ ማኅበራትን አሰራር አስመልክቶ የሰጡት ማብራሪያ ቀጥሎ ይቀርባል። ሄኖክ ሰማግዜል ነው ያነጋግራቸው። በምክር ቤቱ እና እንዲሁም ደግሞ በአንድ አባል ድርጅቱ መካከል ዘጠነኛ መደበኛ ጉባኤውን በተመለከተ በተነሳ ውዝግብ በወቅቱ የፍርድ ቤቱ ይሄ ዘጠነኛ መደበኛ ጉባኤው ይሄን አባል ድርጅት ማሳተፍ ሲኖርበት ስላላሳተፈ የዘጠነኛ መደበኛ ጉባኤ ውሳኔዎች እና በወቅቱ የተደረገው ምርጫ ፈራሽ እንደሆነ ወስኗል። ፍርድ ቤቱ ይሄንን ሲወስን በክርክሩ ቀርቦ የነበረው የአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ስድስተኛ መደበኛ ጉባኤያቸው አጽድቀው የነበረው በሁለት ሺ አራት አመተ ምህረት ማለት ነው፣ ህገ ደንባቸው እንዲፈርስ ይሁ አባል ድርጅት ጠይቆ ነበር ና ፍርድ ቤቱ ይህ ህግ ደንብ እንደማይፈና ፈራሽ የሆነው የዘጠነኛ መደበኛ ጉባኤ ውሳኔዎቹ እና የተመረጡት የቦርድ አባላት እንደሆነ ይህንን በቦታው መልሶ እንዲያቋቁም የንግድ ሚኒስቴር የባላደራ ቦርዱን እንዲያቋቁም ትዕዛዝ የተሰጠ በመሆኑ ንግድ ሚኒስቴር አራት አባላት ያሉት የጊዜያዊ ባላደራ ቦርድ አቋቁሟል። ይህም የንግድ ሚኒስቴር ሚኒስተር ዴታው በሚመሩት ከአዲስ አበባ ንግድ ቢሮ፣ ከኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ፕሬዚዳንቱ፣ እንዲሁም አንድ በዚህ ዘርፍ የሚሰሩ የንግድ ሚኒስቴር ከፍተኛ የሚኒስትሩ አማካሪ በሆኑበት ባላደራ ቦርዱ ተቋቁሞ በህግ ፍርድ ቤቱ ውሳኔ ብቻ ባልፈረሰው ህገ ደንብ ምርጫውን እንዲያካሄድ ነው ኃላፊነት የተሰጠውና የባላደራ ቦርዱ የተሰጠው ኃላፊነት ግልጽና የማያሻማ ነው። ባልፈረሰው ህገ ደንብ ምርጫውን ደግሞ ከነውሳኔዎቹ የማካሄድ ብቻ ነው። ስለዚህ በዚህ መሰረት በተለይ በአዲስ አበባ የንግድና ዘርፍ ማኅበራት ምክር ቤት አልፎም ደግሞ በአንድ አባሉ የተነሳውን የፍርድ ቤት ሂደት እኛም ስንዘግብበት ቆይተናል። እንግዲህ አንዱ አወዛጋቢ የነበረው አዋጅ 3 41 ህዝባር 95 አንቀጽ 9 ንኡስ አንቀጽ 2 ላይ ጠቅላላ ጉባኤ ሲጠራ ምላተ ጉባኤ የአባላቱን ከግማሽ በላይ መገኘት አለባቸው የ50 ሲደመር አንድ መሆኑ ነው። ይሄ ህግ የተቀየረበትም አግባብ ተገቢ አይደለም የሚል ክርክር ቀርቦ ነበረ በፍርድ ቤት። ቀጣይ ስራችሁ ይህን ይመለከታል ወይስ አባላቱን በማስመረጥ ብቻ ላይ ነው የሚያተኩረው? መሆን ያለበት በህገ ደንቡና በአዋጅ ሶስት አርባ አንድ አስራ ዘጠኝ ዘጠና አምስት መካከል ያለ አለመጣጣም ቢኖር የተመረጠው ቦርድ በደንብ ከህጉ ጋር የተገናዘበ ህገ ደንብ ማዘጋጀት አለበት። ህግ የመተርጎም ስልጣን የተሰጠው ፍርድ ቤት ስለሆነ፣ ፍርድ ቤቱ ግን አሁን ያለው በስድስተኛ መደበኛ ጉባኤ በሁለት ሺ አራት የጸደቀው ህገ ደንብ አይፈርስም ካለ ህግ የመተርጎም ህጋዊ ስልጣን ያለው ፍርድ ቤት ነው። ፍርድ ቤት አይፈርስም ባለው ህገ ደንብ ላይ ተመስርተን ምርጫውን የማካሄድ ስራ ነው የሚሆን። ቀሪና የሚያድሩ ስራዎች ካሉ የተመረጠው የቦርድ አባል አባላት ስራቸውን ከጠቅላላ አዲስ አበባ የንግድና የዘርፍ ምክር ቤት አባላት ጋር በመሆን ስራው የማይቆምና ቀጣይነት ያለው በመሆኑ ምክር ቤቱም ቀጣይነት ያላቸው ስራዎች የሚሰራ ምክር ቤት በመሆኑ ቀጣይ የሚያድሩ የቤት ስራዎች ካሉ እየሰራ ይሄዳል ተብሎ ነው የሚወሰደው። እንግዲህ ባለፈው ሐሙስ ጉባኤ ጠርታችሁ ነበረ። ስብሰባው እንዳልተካሄደ እናውቃለን። ለምንድነው ያልተካሄደው? ስብሰባውስ የተጠራው ለምን ነበር? ስብሰባው የተጠራው ከጥር ወር መጨረሻ ጀምሮ ላለፉት ማህበራት ምክር ቤት ጽሕፈት ቤት ጋር በመሆን ሕጉ በሚፈቅድለት አግባብ ለየትኛውም ወገን ሳይወግን በሚዲያ ሰፊ ሽፋን ባላቸው የፕሪንቲንግ ሚዲያዎች ያው ጥሪውን ሲያስተላለፍ ቆይቷል። ዞሮ ዞሮ በጠራውበት ዕለት የምላተ ጉባኤ አለመሟላት ችግር አጋጥሞ ስለነበረ ያንን በማንኛውም መንገድ ህገ ደንቡም የማይፈቅድ በመሆኑ ሊያካሄድ አልፈለገም። ስለዚህ ህጉ በሚፈቅድለት አግባብ ጥሪውን አደረገ። ምላተ ጉባኤ በወቅቱ አልተሟላም። ይሄ ስላልተሟላ ከአባላቱ ከተገኙ አባላቱ ጋር ውይይት ተደርጎ በሚቀጥለው ስብሰባ ጉባኤውን ለማካሄድና የቦርድ አባላት ምርጫ ለማካሄድ በይደር ተቀጥሮ የተለየንበት ሁኔታ ነው ያለው ማለት ነው። አቶ አሊ ሲራጅ እንግዲህ የምላተ ጉባኤ ጉዳይ ፍርድ ቤትም ያከራከረ ጉዳይ ነው። በአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ውስጥ በተለይ ጠቅላላ ጉባኤ ሲጠራ ምልአተ ጉባኤ ሞላ የሚባለው መቼ ሲሆን ነው? አዲስ አበባ ንግድና የዘርፍ ማህበራት ምክር ቤት ህገ ደንብ መሰረት አክቲቭ የሚባሉት የምክር ቤቱ አባላት መዋጮን ላለፉት ሶስት አመታት ሳያቆራርጡ የከፈሉ ናቸው። የአክቲቭ የሆነው በህገ ደንቡም የመሳተፍ መብት ያለው የምክር ቤቱ አባላት በሙሉ እንዲሳተፉ ነው ጥረት እያደረግን ያለ ነው። ምን ያህል ናቸው? እነዚህ ወደ አራት ሺ ይሆናሉ ተብሎ ነው መረጃው የተሰጠን። ይህም መረጃ ቅድም እንዳልኩ ወደ ጉባኤ ከመግባታችን በፊት ራሱ ከንግዱ ህብረተሰብ ውስጥ በተውጣጡ አጣሪ ኮሚቴዎች ብቻ ያለማንም ጣልቃ ገብነት ስለ መክፈላቸው መረጃው በእጁ ያላቸው ስለመሆኑ፣ መታወቂያ ያላቸው ስለመሆኑ ተረጋግጦ ነ ነው ጉባኤው የሚሳተፈው እንጂ ማንም ከቤቱ የተጠራ የሚሳተፍበት እድል ሊኖር ስለማይችል እየተጣራ ወደ ጉባኤው እንዲገባ ነው የሚደረገው። እንግዲህ አስራ አምስት ሺህ አባላት እንደነበሩት ነው ከዚህ በፊት ይገለጽ የነበረው። አሁን የአባልነት መዋጯቸውን የከፈሉ ወደ አራት ሺህ እንደሆኑ ነው የገለጹት። እንግዲህ ከአራት ሺው ምልአተ ጉባኤ ሞላ የሚባለው ሁለት ሺህ ሲደመር አንድ ሰዎች ሲመጡ ነው ወይስ እንዴት ነው? አሁን በቀጣዩ ሐሙስ ልታችሁ ምንድን ነው፣ በህገ ደንቡ ላይ፣ በጸደቀው ፍርድ ቤትም አጽንቶት ባለፈው ህገ ደንብ ላይ ከአምስት መቶ በላይ ሰዎች ከመጡ ህገ ምላተ ጉባኤ እንደተሟላ እንደሚቆጠር ፍርድ ቤቱ ህገ መተርጎም ስልጣን ያለው ለምንድን ነው ለምሳሌ የዘርፍ ማህበራት ከወረዳ ጀምረው ተወክለው ወደ ላይ ስለሚመጡ ሁሉም የዘርፍ ማህበራት አባላት ማለት በማኒፋክቸሪንግ ዘርፉ ያለ የተለያዩ አደረጃጀቶች የሰው እየወከሉ ነው የሚመጡበት። ስለዚህ ሁሉም አባሎቻቸው ሊመጡ የሚችሉበት ስርዓት አደለም። አሁን ትንሽ ችግር ያለው ከንግድ ማህበራት ጋር፣ ንግድ ማህበራት የሚል ነገር ስለሌለ በንግዱ ዘርፍ ያለው የምክር ቤቱ አባል እንዳለ እንዲመጣ ነው የሚጠበቀውና ቁጥሩን የሚያወርድበት ዋናው ምክንያት ባለፈው የሚያየ ነው በንግዱ ዘርፍ መምጣት የሚገባው የምክር ቤቱ አባላት የውክልና ስርዓት ስለሌለው ያ ባለማምጣቱ ነው። የውክልና ስርዓት የለውም፣ የንግዱ ዘርፍ የለውም። የዘርፉ ማህበራት የሚባሉት ግን የውክልና ስርዓት ስላላቸው የተወከሉት ሰዎች የወረዳ፣ የክፍለ ከተማ፣ የአዲስ አበባ ምክር ቤት ስብሰባ በራሳቸው ካደረጉ በኋላ እዚህኛው ጉባኤ የሚሳተፉ ስለሚወክሉ የነዚህ ፕሮፐርሊ በውክልና ስለሚመጡ ነውና ስንት ናቸው? እንግዲህ እንደሚታወቀው የውክልና ከሆነ ሀገሪቱ የምትተዳደርበት በህዝብ ተወካዮች ነው። የአምስት መቶ አርባ ሰባት መቀመጫ አለ በጠቅላላ በሀገሪቱ ዘጠና ሚሊዮን ህዝብ የሚወክላቸው። በእናንተ አሰራር መሰረት እንግዲህ ውክልና ያላቸው ምን ያህሉ ናቸው? ከዘጠነኛው መደበኛ ጉባኤም በፊት ቢሆን በቀደመውም አሁን የአዲስ አበባ የንግድና የዘርፍ ማህበራት ምክር ቤትን ከሶ ፍርድ ቤት ያቆመውም አባል ድርጅት በሚሰራበት ጊዜ እሱም ተመራጭ በአንድ ወቅት የአዲስ አበባ ተመራጭ ፕሬዚዳንት በነበሩ ጊዜ አምስት መቶ ሰው ነው በውክልናው እንዲመጣ የሚደረገው። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። መልካም ምሽት። ăăt A negule mai Ne i- Ne -ia far a faroătat aii ce m-a dăt băți A negul e I cinea fară conju o a faro Ne i- Ne ia

I qulamma yasat ya chin konjo konjo far konjo Kunis bandi tafana foteng gabe. Iya mama, kel to ye fasa Tau kalle chibe chmer